የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛው ወንጀል ችሎት በቅሊንጦ ማረሚያ ቤት ቃጠሎ በተጠረጠሩት በነ ማስረሻ ሰጤ መዝገብ ብይኑን ሳያሰማ ቀረ። ተጠርጣሪዎቹ ቅሬታቸውን በምሬት አሳውቀዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝር አለው። ዶክተር ፍቅሩ ማሩን ጨምሮ በእነ መቶ አለቃ ማስረሻ ስጤ የክስ መዝገብ ክስ የተመሠረተባቸው 38 ተጠርጣሪዎች ባለፈው ሰኞ መጋቢት ሦስት ቀን 2010 ዓ.ም የፍርድ ቤቱን ብይን ይጠባበቁ ነበረ። ይሁንና ፍርድ ቤቱ በተለያዩ ምክንያቶች ብይኑ እንዳልደረሰለት አስታውቋል። ከሰላሳ ስምንት ተጠርጣሪዎች መካከል ሀያ ሰባት ለሚሆኑት ጥብቅና የቆሙት አቶ ወንድሙ ኢብሳ ብይኑ ላለመድረሱ ፍርድ ቤቱ የሰጠው ምክንያት ምን እንደሆነ ለቪኦኤ አብራርተዋል። ብይን ያልሰጡበት ምክንያት ሁለት ነገር ነው። አንደኛ ከመሀላችን አንድ ዳኛ ስልጠና ገብቶ ጉዳዩን የያዘው እሱ በመሆኑ፣ ሁለተኛው ፋይሉ የተለያዩ ጉዳዮች በጣም ሰፊ በመሆኑና ይሄን ሁሉ ዝርዝር ማውጣት ስላለብን ጊዜ ነው ያጠረን። እነዚህ ሁለቱ ምክንያቶች ነው ያነሱት። ቀደም ሲል አቃቢ ሕግ በተከሳሾቹ ላይ አቀርባለሁ ያለውን የሰውና የሰነድ ማስረጃ አጠቃለው ስለነበረ ፍርድ ቤቱም የቀረበውን የሰውና የሰነድ ማስረጃ አግባብነት ካለው የሕግ ድንጋጌ ጋር መርምሮ ብይን ለመስጠት ለዕለቱ ቀጥሮ ነበረ። ፍርድ ቤቱ ብይኑ እንዳልደረሰለት ሲገልጽ፣ ተጠርጣሪዎቹ የፍርድ ቤቱን ዳተኝነት በብርቱ ተቃውመዋል። የተቃውሟቸው ዋናው ምክንያትም አሁን ያሉበት የእስረኞቹ ማቆያ አስተዳደር የሚያደርስባቸው በደል እንደሆነም ታውቀዋል። አቶ ወንድሙ ይብሳ በዕለቱ ፍርድ ቤቱ እንዲናገሩ በሰጣቸው ፈቃድ መሰረት ታሳሪዎቹ አቅርበውታል ካሉት አቤቱታ የጥቂቶቹን በምሳሌነት ዘርዝረዋል። በአንደኛ ደረጃ ለምሳሌ ሀያ ስምንተኛ ተከሳሽ አባ ገፋር የሚባለው ልጅ ኦፊሰር ግርማ የሚባል ሰውና ሌላም ኦፊሰር ጉሽ የሚባሉ ሰዎችን ስንጠቅሰው እዚህ ቦታ ነው የምንገል፣ ሬሳዊ ነው ከዚህ ቦታ የሚወጡ የት የሚወጣው አቶጣም በህይወት ተብዬ የት እንደሚገደል ቦታ ሁሉ አሳይቶኛል። የህይወት ዋስትና የለኝም፣ ሌሎችም የህይወት ዋስትና የላቸውም። ዘንጋዳ ነው የምንበላው ምግባችንን ተብሎ ዘንጋዳ ብቻ ሳይሆን አሸዋ ተጨምሮበት ነው አሸዋ ነው የምንበላው። ሆን ብሎ እኛን ለመፍጀት ነው የሚደረገው። የምን በጣም ከረር ያለና ረዘም ያለ ነው ያቀረበው። ሌላ ደግሞ ከኦሮሚያ ክልል የመጣ ሰው ነው። እሱም ደግሞ እንደዚህ እዚህ ሞያሌ አካባቢ የተደረገው ነገር የወገን ጦር ወይም ደግሞ የአገር መከላከያ ሳይሆን በጠላት እጅ ነው ያለ ነው። ሆን ተብሎ እኛን ለመስጀት ነው የምንለው። አንድ ደግሞ ከጎጃም የመጣ ልጅም አለ። እሱም እንደዚሁ እዚህ ቦታ ነው የምትገደለው፣ ልክ አንደኛው እንዳለው እዚህ ቦታ እንደምትገደል ኦፊሰር ግርማ፣ ኦፊሰር ጉሽ የመሳሰሉ ሰዎች እንደዚህ አይነት በደል ያደረሱብን ነው በጥላና የህይወት ዋስትና የለንም ፍርድ ቤቱ በመጨረሻም ለሚያዚያ 16 ቀን 2010 ዓ ም ብይኑን ለማሰማት ተለዋጭና የመጨረሻ ቀጠሮ መስጠቱን አቶ ወንድሙ ጨምረው ገልጸዋል። ይህ ይሳካ ወይንም አይሳካ የምናውቀው በዕለቱ ይሆናል ሲሉም ገልጸዋል። አቃቢ ሕግ ከአንድ ዓመት በፊት በነማስረሻ ሰጤ መዝገብ የመዝገብ የቅሊንጦ ወህኒ ቤትን አቃጥላችኋል በሚልና በሽብር ወንጀል ድርጊት ክስ እንደመሠረተባቸው አይዘነጋም። የኢትዮጵያ ሰብአዊ መብቶች ኮሚሽን የቃጠለውን ሁኔታና ደርሷል የተባለውን የመብት ጥሰት ያጣራበትን ሪፖርት ይፋ እንዳደረገም ይታወሳል። ተጠርጣሪዎቹ ተፈጽሞብናል የሚሉት የማሰቃየት ተግባርም እውነት መሆኑን ኮሚሽኑ በሪፖርቱ አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ